ፕሬዚደንት ዶናልድ ትራምፕ ሥልጣናቸውን ለግል የፖለቲካ ጥቅማቸው አውለዋል ሲሉ የተወካዮች ምክር ቤቱ ዴሞክራቲክ እንደራሴዎች ያነሱትን ውንጀላ ተከትሎ በተጀመረው ከሥልጣን ሊያስነሳ በሚያስችል የሕግ ሂደት ባለፈው ግንቦት እስከ ተነሱ ድረስ በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ዛሬ ከረፋድ አንስቶ የእማኝነት ቃላቸውን በይፋ እየሰጡ ናቸው። የፕሬዚደንቱ የግል ጠበቃ ሩዲ ጁሊያኒና አጋሮቻቸው ያካሄዱት ስም የማጥፋት ዘመቻ ሲሉ የአምባሳደሯ የሥራ ባልደረቦችና ዴሞክራቶቹ የጠሩትን ተከትሎ ነው የዮቫኖቪች ሥራቸውን አቋርጠው እንዲመለሱ የተደረጉት ከትናንት በስቲያ ረቡ በተጀመረው የእማኝነት ቃል በይፋ በሚሰማበት ኢምፒችመንት በሚባለው የሕግ ሂደት ምንነት ላይ ያተኮረ ማብራሪያ ተከታይ ክፍል ነው። ቀጥሎ የምትሰሙት ትንታኔውን የሚሰጡት አቶ ደረጀ ደምሴ ቡልቶ በዩናይትድ ስቴትስ ሕገ መንግሥታዊ ጉዳዮችን በሚመለከቱ የክስ ሂደቶች ላይ ጭምር የተሳተፉ የሕግ ባለሙያ ናቸው። አሉላ ከበደ ነው አቶ ደረጀን ያወያየው። የቀደመው ክፍል ካቆመበት ይነሳል። አቶ ደረጀ እንደ ገለጡት በእነኚ ተጠያቂ ሊያደርጉ የሚችሉ ስልጣናቸውን ለግል ጥቅማቸው አውለው እንደሆነ በዚህ ህገ መንግስታዊ አንቀጽ መሰረት ከኃላፊነታቸው ሊወገዱ የሚያስችል ከባድ ክስ ነው የቀረበው። ሰው የራሱ ሀሳብ እንዲኖረው ግፊት ለማድረግ ጭምር ቀደም ብለው እንደ ገለጹት፣ ያ በዝግ ሲካሄድ የነበረ ምርመራ በይፋ በቴሌቪዥን በብሔራዊ ደረጃ ይሰራጫል። ብዙ ጊዜ የትዕይንት አይነት ይዘት ይኖረዋል። የሁለት ፓርቲዎች ሽኩቻም ስላለ ፍላጎትም ጥቅምም ስላላቸው በዝግ ምስክሮችን የመስማት ሂደት ውስጥ አፈትልኮ የወጡ መረጃዎች ከሚያሳዩት ጨምሮ ሁለቱ ፓርቲዎች ወደ እነሱ ፍላጎት ያደላ ነገር ለማድረግ በሚያደርጉት ግፊት ምን አይነት ነገር ይጠብቃሉ? እንግዲህ ሪፐብሊካኖች፣ የፕሬዚዳንት ትራምፕ ደጋፊዎች እስካሁን ድረስ እንዴት አድርገው ይህንን ነገር ዲፌንድ እንደሚያደርጉ ወይም እንደሚከላከሉ ተስማምተው የወሰኑት ነገር የለም። አንድ ሳምንት ንግግሩ ምንም ችግር አልነበረውም፣ የስልክ ውይይቱ ምንም ወንጀል አልነበረውም ይላሉ። በሚቀጥለው ደግሞ የዩክሬኑ ፕሬዚደንት ምንም አይነት ፕሬሸር ወይም ደግሞ ግፊት አልተሰማኝም ብለዋል ይላሉ። በሚቀጥለው ለሳምንት ደግሞ ከዋይት ሀውስ ጭምር ይሄ ኖርማል ነገር ነው። የተደረገው ነገር ቢደረግም ና የፖለቲካ ውይይት መንግስታት መካከል ይደረጋሉል ጊዜ እንዲህ አይነት ነገሮች ይኖራሉ። አንዳንዶቹም ደግሞ አይ ይሄ ዩክሬን ሙስናን እንዲታገል ተፈልጎ የተደረገ እንጂ ለግል ጥቅም የተባለ አይደለም፣ የሚሉ አሉ። ማድረግ የሚፈልጉት ምንድን ነው? ይሄንን መጨረሻ ላይ ያለው ጉዳይ ሙስናን ከመዋጋት ጋር የተገናኘና ከዛ የመጣ እንጂ ለፖለቲካ ጥቅም የተደረገ እንዳልሆነ የዴሞክራት ተመራጭ ጆ ባይደን እና የሱ ልጅ ዩክሬን ውስጥ ልጁ አንድ ነዳጅ ማውጫ ድርጅት ውስጥ የቦርድ አባል ሆኖ በሚሰራበት ጊዜ ሚከፈለው ስለነበረ በዛ ኮራፕሽን፣ ጆ ባይደንም የዩክሬን ጉዳይ ኃላፊ ስለነበረ ያ የሙስና ተገናኘ ስለሆነ ያንን ማስመርመር የአሜሪካ ኢንትረስት ነው። ለዛ ነው የተደረገው። ያንን በሚጠይቅበት ጊዜ ዶናልድ ትራምፕ ጠየቀ እንጂ ይሄን ካረጋችሁ ይሄን እናደርጋለን ብሎ የገባው ውል የለም። እንደዚህ እንደዚህ አይነት የሚሉ አሉ። መጨረሻም ቢሆንም እንኳን ይሄ ከስልጣን የሚያስነሳ አይደለም የሚል ደግሞ ያነሳሉ። እነዚህን ነገሮች በሙሉ በመደጋገም በተለያየ ሁኔታ በማቅረብ በተቻለ መጠን ሰው ግራ እንዲጋባ ለማድረግ እንደሚሞክሩ ምንም ጥርጥር የለውም። በውይይቱ በጆ ባይደን እና በልጁ መካከል ስለሱ ሙስና ከሆነ ያሸንፋሉ። ውይይቱ ግን በፕሬዚዳንት ትራምፕ ጋር ብቻ ካተኮረ ያው ህዝቡ አመለካከቱን ሊቀይር ይችላል። አሁን ያለው የተከፋፈለ አመለካከት ግማሹ ደጋፊ ነው፣ ግማሹ ተቋሚ ነው። በመሀል ያለው በጣም ጥቂት ነው። እንግዲህ ዋናው ሁለት ነገር ነው። አንደኛው የህዝብ አመለካከት አለ፣ ሁለተኛው ደግሞ ፕሮሰሱ ላይ ፈራጆቹ ያንን ክስ ሰምተው እንዴት ነው የሚፈርዱት። የህዝብ አመለካከት የሚባለው ገና አልታወቀም እንዴት እንደሚሄድ ተከፋፍሎ ነው ያለው። እነዚህ ሴኔተሮች ክሱን ሰምተው ይፈርዳሉ የሚለው በቂ ማስረጃ አለ እንደማይፈርዱ። ሁለት ሶስተኛው ቦት ማድረግ አለባቸው ያለው ሴኔት በሪፐብሊካኖች ነው ተያዘው ከአንድ ሁለት ፐብሊካን ሴኔተሮች በስተቀር የቀረው በሙሉ ዶናልድ ትራምፕን የሚደግፍ ስለሆነ ይከሰስ ተብሎ ኢምፒች ተደርጓል ተብሎ ይሄድም እንኳን ያንን ክስ ተቀብሎ ሴኔቱ እንደማያረጋግጠው ብዙዎች እየተናገሩ ነው። መልካም ማብላጫው መቀመጫ የፕሬዝዳንቱ ፓርቲ የሪፐብሊካን ይዞታ ስለሆነ ከእነሱ ወደ ዲሞክራቶቹ ድምጽ የሚመጣ በቂ ቁጥር አይኖርም አያጸድቁትም ነው የሚሉን ይህን ሊቀየር የሚችል ምን አይነት ሁኔታ አለ በሀሳብ ደረጃ ዞሮ ዞሮ የመራጩን ህዝብ አስተያየትን ቅድም የህዝብ አስተያየትን ማስቀየሩን ከግምት አስገብተው ተናግረዋል ይህን ሊያስቀየር የሚችል ሁኔታ ምን ቢሆን ነው የሚፈጠረው አሁን ባለ ፖለቲካ ሁኔታ ለማስቀየር የሚችል ነገር ያለ አይመስለኝ ሪፐብሊካኖች ዶናልድ ትራምፕን አለመደገፍ የሚያመጣው በጣም ብዙ ጠንቅ ስለሆነ እዛ ያሉት ያንን ሁለት ሶስተኛ ድምፅ ድረስ ይመጣል ለማለት አስቸጋሪ ነው። ነገር ግን ምናልባት እንግዲህ በጣም የሚያስቀሆን ያሰማ ነው፣ በጣም ከባድ የሆነ ማስረጃ ካልቀረበ በስተቀር የሕዝብ አስተያየት በመሰረታዊነት የሚቀየር ካልሆነ በሴኔት አብላጫ መቀመጫዎች ያላቸው ሪፐብሊካኖች ውሳኔ ወይም አቋም እስካሁን ባለው የሚታወቅ ከሆነ፣ ምክር ቤቱ ፕሬዚዳንቱ ጥፋተኛ ሆኖ ቢያገኛቸው የዴሞክራቶች አብላጫ መቀመጫ ያለው ምክር ቤት ጥፋተኛ ሆኖ ቢያገኛቸው እንኳን ውሳኔው ዞሮ ዞሮ የሚፈለገውን ውጤት የማያመጣላቸው ከሆነ ምን ይሆን ጥቅሙ ከዚህ ሂደት የሚገኘው? እንግዲህ፣ ይሄ ብዙ ዴሞክራቶችን ሲያጨቃጭቅ የነበረ በኩል ይሄንን ሁሉ አድርገን ይሄንን ሁሉ ወንጀል አሳይተን ሴኔቱ ወንጀል አይደለም ይሄ የሚያስነሳ አይደለም ብሎ ከፈረደ ወደፊት ብል ሀገራችን የሚያመጣው ጠንቅ ምንድን ነው ብለው የሚያስበው አሉ። በሌላ በኩል ደግሞ እንዲህ አይነት ተፈል ያየን ይህንን ኃላፊነታችንን በመንግስቱ የተቀመጠውን ኃላፊነታችንን ካልተወጣን ወደፊት ደግሞ የሚመጣው ፕሬዚዳንት ምን አይነት ትምህርት ይወስዳል እና ይህንን አድርጎ ሰውየው ምንም አልተደረገም፣ እኔም አድርጌ ምንም ላይደረግም ይችላል የሚል ነገር ሊመጣ ይችላል። ታሪክን የሚያበላሽ ነገር ስለሆነ ወንጀል እስከተሰራ ድረስ ያንን ማሳየትና ኃላፊነታችንን መወጣት አለብን የሚሉት ስለበለጡ ነው ይህን ፕሮሰስ ውስጥ የገቡት። መልካም፣ አቶ ደረጀ፣ የሚኖሩትም ሁኔታዎች ተከታትለን በምንገመገምባቸው ፕሮግራሞች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። أنا لكثير